ዘና ስጥልን። የተከበራችሁ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ። በእኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል ዘንድሮ ይሄ ሰክተር በኢትዮጵያ ስላለ የሩቅ ስራ ወይም ደግሞ አውትሶርሲንግ በተመለከተ ዘገባ አለን። ሌሎች ጥንቅሮችንም ይዘናል። የደንጋ ደግሞ የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስራ አቅርቦት አውትሶርሲንግ በ1980ዎቹ መጋባ መገባደጃ ላይ የተጀመረ የስራ ባህል ነው። በዚህ የስራ ሂደት ውስጥ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሰጡ ማስችሏል። ይህ አሰራር ታዲያ ኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ስላለ ተቋም ሀብታሙ ስዩም ቀጠን ዘገባ አሰናቷል። የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በማንኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የሥራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የሥራ ባህል በተለይ እስያውያን ወጣቶች ከአገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርም ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የአገርን ኢኮኖሚ ቀይረዋል። የሰማችሁት ታዲዎስ ተፈራን ነው። ታዲዎስ በተለይ በቴክኖሎጂ መስክ ብቃት ያላቸው ኢትዮጵያውያንን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ ኦውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማኅበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል። የኢንተርኔት ስፒዱ 56 ኪሎ ቢት ፐርሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ተረቱን ብቻ ሳይሆን መብራት ግን፣ እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃልኪዳን አበባዬውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩ አስችለዋል። በደንበኞቹ አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሁና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የሀገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሌት ግን ውጭ ሀገር ነው። ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ የሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀውን ነገር በትንሹ በጣም በጣም እድል ይሰጥሃል። ናትናይል ጌታ አሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰልሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰሌ ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል። ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ እየተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። አለም በምን አይነት ኮንሰስ ነው የሚሰራው በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በአለም ደረጃ ካለው ስታንዳርድ ስለሆነ፣ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር የቤት የመኪና አይነት እድሎች የስራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያውያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል። በእኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ ታ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል። ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። ሁለት ሺህ ሰላሳ በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 8 ፐርሰንቱ ዩስ ይሆናል። ወደ 15 ፐርሰንት በላይ ዩሮፕ ይሆናል። ከአምስት ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦ ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዎስ በዓመታት ውስጥ የተጠናከሩ የሀገሪቱን መሠረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለን ምናየው በፖሊሲ በኩል አንድ አሁን ክላይንት መቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን፣ የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም፣ ከባንክ ፍቃድ ከማውጣቱ ጀምሮ ለሴ ባንኩ ፍቃድ ነገ ጠዋት ተሰጠን ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገብቶ ከስተምስ ይዞት ከስተምስ ደግሞ በነጋታው አይለቅልንም። በጣም ረጅም ፕሮሰስ አለው። ሶስት ሳምንት፣ አራት ሳምንት፣ አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት፣ አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን ሁለት ሳምንት ሲሆን አይ እሱን አንችልም እቃው እጃችን ላይ የለም ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ። ባለፉት ሶስት ዓመታት በውጭ ሥራ አቅርቦት አሰራር የመጡ ሥራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሠረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የሥራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለ ነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያንን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አደቅዞ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ሕጉ ላይ ብትሬ ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል። የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በዕውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው ዕድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የስራ ቅጥር ዘርፍ ስመ ጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺ ያክል የሥራ መደቦችን በየዓመቱ ከግዛቱ ውጪ በሚገኙ ሠራተኞች እንደምታሰራ ያስረዳል። በዚህ የሥራ ግንኙነት ውስጥ በመላው ዓለም ውስጥ ለሥራ የበቁ ሰዎችን ቁጥር በአስር ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከሳሳቢው የሥራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋግርናቸው ናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ጋቢና ቪ ይቀጥላል። በኢትዮጵያ ትልቁ የባቢሌ ዞኖች መጠለያ ለኢንቨስተሮች ተቆርሶ የተሰጠው መሬት ቢመለስም አሁንም የቀጠለው ህገ ወጥ ሰፈራ ህልውናውን ለስጋት እንደዳረገው የመጠለያ ጣቢያው ኃላፊዎች ተናግረዋል። ስመኝሽ የቆየ በጉዳዩ ላይ ያስተናዳችው ዘገባ ይቀጥላል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአዕዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ አመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል። ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ረብቴት ልታደርጊ የምትችይው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት ያ ኢንቨስትመንት ከዛ አካባቢ እንዲወጣ። በምስራቅ ሀረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሀረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ። ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ የዞን አመራሮችም ጉልህ ተሳትፎ ነው የነበራቸው። የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ህይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ። በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቀደም እንደነገርኩሽ ወደ የረር ወንዝም መተላለሻያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎች እና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት። በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ ወጥ እንደዚሁም ደግሞ የሰው ሕይወት የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ካሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው። በኦሮሚያ እና በሶማሌ ክልሎች መካከል የሚገኘው እና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት 75 በመቶ የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ። በዋናነት የባቢሌ ዝሆኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን እዚህ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ብዛታቸው ይሄ ነው ብሎ አሁን ለመገመት ያስቸግራል። ከቀን ወደ ቀን በጣም እየጨመረ እየሄደ በመሆኑና ከቁጥጥር ውጪ ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩ ሲሆን አሁን ሶስት መቶ ብቻ ቀርተዋል። ከስድስት ሺ ዘጠኝ መቶ ሰማኒያ ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። አሁን ዝሆኖች ከሚኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉ ከሰዎች ጋራ ከፍተኛ ጦርነት ከፍቶ ነው እየኖሩ አሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን ሁለት ሺ አስራ ስድስት አስራ ሶስት ሰዎች ህይወቶች ህይወታቸውን አጥተዋል በዝሆን ማለት ነው። ስድስት ዝሆኖች ተገለዋል። ይህ ማለት በጣም ከባድ ጦርነት ነው፣ በሰዎች እና በዝሆኖች መካከል የተጀመረው። በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌ ና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ ም ወደ 780 አባወራዎችን ወደ ኦሮሚያ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሀል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል። መተለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠው ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው። በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበት እና የባብሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው። አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ። መጠለያው የማይከበር ከሆነ ዳርብን ባሮ የማይከበር ከሆነ ቤዶ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ክልል ዘልቶች ይህንን ሪሶርስ እንዳይጠፋ ትኩረት ቢያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁተኘት ይገድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው ሆ ሀብት አላቸው። የራሳቸው መምር ይችላላቸው ቀራን ነው እና ይህ ትኩረት የፈልጋል። እናንተ የምትሆኑ ድምፅ እንዲትሆኑ ጠይቀውለ። ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በቡርኪና ፋሶ አንድ የወጣቶች ተነሳሽነት ቡድን በረመዳን ወቅት በፋሲካ ወቅት በሙስሊምና በክርስቲያኖች መካከል ሰላምና አንድነትን በመስበክ ላይ ይገኛል። ወደ ዘገባው እናልፋለን። አመሻሽ ሊሆን ከ12 ሰዓት ጥቂት ደቂቃዎች አልፈውታል። ኢማኑ የዕለቱ የሙስሊም ጾም ማብቃቱን ይፋ አደረጉ። በስፍራው ሙስሊሞች፣ ካቶሊኮች፣ ፕሮቴስታንቶችና ባህላዊ መሪዎች የኢፍጣር ስነ ስርዓት ለማክበር ከተዘጋጀው እራት ለመቋደስ ተቀላቅለዋል። በረመዳን ወቅት ፀሐይ ወጥታ እስክትጠልቅ በየቀኑ ወሩን ሙሉ የሚጾሙ የሙስሊም ማህበረሰብ አባላት አንድ ላይ ለማምጣት ዝግጅቱን ያሰናዱት የወጣቶች ተነሳሽነት ቡድን አባላት ናቸው። ይህ ወቅት ክርስቶስ መከራ የተቀበለበትና በመጨረሻም ሞቶ እስከተነሳበት ድረስ ያለው ወቅት መሆኑን የሚያስቡ ብዙ ክርስቲያኖችም ለአርባ ቀን የሚጾምበት ወቅት ነው። በዚህ ወቅት ሙስሊሞችና ክርስቲያኖችን በማሰባሰብ የጋራ ዝግጅቱን ያዘጋጀው የወጣቶቹ ተነሳሽነት ቡድን ጥረት ማህበረሰቡ በዚህ ወቅት በመካከሉ ያሉትን ሁሉንም ሃይማኖታዊ መሰናክሎች ወደ ጎን ያደርጋል። በመሆኑም አንዱ የሌሎቹን እምነት በማክበር የአንድን ሌላ ሰው እምነት የመለማመድ ጽንሰ ሀሳብ ያስተዋውቃል። ሙስሊሙ አብዱልቃድርና ኒኮል ይህን ተነሳሽነት በደስታ ይቀበላሉ። አብዱልቃድር እንዲህ ይላሉ። ወደዚህ የጋራ ዝግጅት ለመምጣት ወሰንኩ፣ ምክንያቱም በጣም አስደሳች ነው። ክርስቲያኖች፣ ሙስሊሞች፣ ሁላችንም አንድነን ስለ ሃይማኖት ከመናገራችን በፊት አብሮ መኖር፣ መደገፍ አለብን። የካቶሊክ ክርስቲያን ኒኮል ካልሞጎ ይህን ያስተጋባሉ። በጣም ጥሩ ተነሳሽነት ነው። በጣም ተደስቻለሁ። ይህን ስሳተፍ የመጀመሪያ ነው፣ ግን በእርግጥም መደረግ የነበረበት ነገር ነው። የፕሮቴስታንቱ ክርስቲያን አሞስ ዞንግናባ እንዲህ አይነቱ ዝግጅት ብዙ ሆኖ ማየት እንደሚፈልጉ ይናገራሉ። እዚህ ብዙ ሃይማኖታዊ ቤተ እምነቶች እንዳሉ እናውቃለን። እናም ፍጹም ተስማምተው ይኖራሉ። ለቡርኪና ለቡርኪናቢዎች አንድ ላይ መኖር አስፈላጊ ነው። እንደዚህ አይነት ተነሳሽነቶችን ማድረግ ያስፈልጋል። መሐመድ ኦዩ ድራጎ የቡርኪና ህዝብ የሃይማኖት ልዩነት ቢኖረውም በሰላም አብሮ መኖር እንደሚችል ያምናል ሲሉ ይናገራሉ። መሠረታ ሐሳቡ በእርግጥ ከልዩነታችን ከሃይማኖታችን ባሻገር አንድ ላይ መሰባሰብ መቻል ነው። ቡርኪና ቤነን ለማለት ነው። ቡርኪና አገራችን ነች፣ ቤተሰብነን አብረንን ቆይ እጅ ልጅ ተያይዘን የሃይማኖት ሰው ከመሆናችን በፊት ቡርኪናቤነን አገራችንናት ያዘለችን አገርናት በዚህ የጋራ ኢፍጣር ላይ ቢያንስ አንድ ሺህ ሰዎች ተካፍለዋል። ከተጀመረ ሁለተኛ ዓመት የሆነው ይህ ዝግጅት በሚቀጥሉት ዓመታትም እንደሚቀጥል አዘጋጆቹ ተናግረዋል። ቀጣዩ ዘገባ ስፖርት ነው። ኬኔዲ አባተ። የ2024 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በሰርቢያ ቤልግሬድ ቅዳሜ መጋቢት 21 ቀን 2016 ዓ ም ተካሂዷል። በወንዶችና በሴቶች ከ20 ዓመት በታችና አዋቂ እንዲሁም በድብልቅ ሪሌ አምስት ውድድሮች ተካሂደው የቡድን ውጤትን ጨምሮ በዘጠኝ ዘርፍ የሜዳሊያ ሽልማት ተበርክቷል። በሴቶች ከ20 ዓመት በታች የ6 ኪሎ ሜትር ሀገር አቋራጭ ውድድር አትሌት ማርታ አለማየሁ፣ አሳየች አይቼውና ሮቤ ዲዳ በቅደም ተከተል ከአንደኛ እስከ ሶስተኛ በመውጣት ሁለት ሶስቱንም ሜዳሊያዎች የኢትዮጵያ አድርገዋል። በዚሁ ውድድር ኢትዮጵያ የቡድን አሸናፊም በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። በአጠቃላይ ሁለት ወርቅ ስድስት ብርና ሁለት ነሐስ በድምሩ አስር ሜዳሊያ በማግኘት ኢትዮጵያ በአገር አቋራጭ ውድድሩ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮጵያ ዋና ተቀናቃኝ ኬንያ ስድስት የወርቅ ሜዳሊያዎችን ጨምሮ በአጠቃላይ አስራ አንድ ሜዳሊያ በማግኘት የውድድሩ አሸናፊ ስትሆን አንድ የወርቅ ሜዳሊያን ጨምሮ አምስት ሜዳሊያ በማግኘት ሌላኛዋ ምስራቅ አፍሪካዊት አገር ሀገር ኡጋንዳ ሶስተኛ ወጥታለች። በውድድሩ ከተሳተፉ አምሳ አንድ ሀገራት ውስጥ አራቱ ብቻ የሜዳሊያ ሰንጠረዥ ውስጥ ሲገቡ በድብልቅ ሪሌ ከሶስቱ የአፍሪካ ሀገራት ውጭ የሆነውን አንድ የነሐስ ሜዳሊያ ብሪታንያ አሸንፋለች። በትውልድ ስፍራው አርባ ምንጭ ከተማ ባለፈው ሳምንት ሕይወቱን ባጣው ተጫዋች አለልኝ ያዘነ ጉዳይ ላይ ምርመራ መጀመሩን የከተማው ፖሊስ ለአሜሪካ ድምፅ ገልጿል። የአርባ ምንጭ ከተማ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለተጫዋቹ ሞት መንስኤ የሆኑ ጉዳዮችን በተመለከተ ከሕብረተሰቡ ጥቆማ በመነሳት ምርመራ እየተካሄደ መሆኑንና በቁጥጥር ስር የዋሉ ሰዎችን መኖራቸውን ተናግረዋል። ስጋቶች፣ ጠርጣሪዎች ስላሉ መነሻ የሆኑ ልጁ ራሱን እንዳያጠፋ መነሻ የሆኑ የሚያማሩ ነገሮች እንዳሉ ከህብረተሰቡ በሚደርስ ሰንት ጥቆማ ማንም አቤቱታ አቅራቢነት ምርመራው ተጀምሯል። ገና ጅምላን ያለ ነው ቤተሰብ ነው። አሁን ለጊዜው ቁጥጥር ስር ያዋለሁ ሁለት እህቶችና አንድ ወንድም ለጊዜው ቁጥጥር ስር ብሎ ሌሎች ሊገቡ የሚችሉ ይኖራል፣ ትገቡትም ሊወጡ የሚችሉ ይኖራል። አሁን የተወሰነ ፋንዲንግ ባልተገኝበት የሆነ ነገር እንዲህ አይነት ጥብት አገኝተናል ብለን መረጃ መስጠት የሚያስችለን ነገር የለም። Les avait été የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ተጫዋች የነበረው አለልኝ አዘነ ባለፈው ሳምንት ማክሰኞ መጋቢት 17 ሌሊት ላይ ነበር ድንገተኛ ህልፈት ህይወቱ የተሰማው። በቅርቡ ትዳር የመሰረተው አለልኝ በኢትዮጵያ እግር ኳስ ምርጥ አቋማቸውን እያሳዩ ከሚገኙ ተጫዋቾች መካከል ነበር። የ26 ዓመቱ የአማካይ ክፍል ተጫዋች ላለፉት ሁለት ዓመታት በባህር ዳር ከተማ ድንቅ ብቃቱን ሲያሳይ እንደነበረም የሚታወቅ ነው። የተጫዋቹ ድንገተኛ የህልፈት ዜና ብዙዎችን ያስደ ነገጠና ያሳዘነ ሆኖ አልፏል። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር በባህር ዳርና ወልቂጤ ከተማ መካከል ባለፈው ቅዳሜ ይደረግ የነበረው የኢትዮጵያ ፕሪምየር ሊግ ጨዋታ ባለልኝ ያዘነ ህልፈት ምክንያት ላልተወሰነ ጊዜ እንዲራዘም አድርጓል። የስፔን ከፍተኛ ፍርድ ቤት አቃቢ ህግ የቀድሞ የአገሪቱ እግር ኳስ ፌዴሬሽን ኃላፊ ሉዊስ ሩቢያሌስ የጄኒ ኤርሞሶን ከንፈር ያለ ፈቃድዋ በመሳሙ በሁለት ዓመት ከስድስት ወር እስራት እንዲቀጣ ጠይቋል። አቃቢ ህግ ማርታ ዱራንቴዝ የ46 ዓመቱ ሩቢያሌስ የብሔራዊ ቡድኑን ተጫዋች ባለፈው ዓመት በመሳም ፆታዊ ጥቃት በመፈጸሙ አንድ ዓመት ድርጊቱን በአስገዳጅነት በመፈጸሙ ደግሞ የ18 ወራት እስራት እንዲፈረድበት መጠየቃቸውን ሮይተርስ ባለፈው ሳምንት አየሁት ካለው የፍርድ ቤት ሰነድ ማረጋገጡን ዘግቧል። በተጨማሪም ለተጫዋቿ 500 ዩሮ ቅጣት እንዲከፍል ተጠይቋል። ድርጊቱ የተፈጸመው ባለፈው ዓመት ነሐሴ ወር ላይ ስፔን እንግሊዝን አሸንፋ የዋንጫና ሜዳሊያ አሰጣት ስነ ሥርዓቱን ዓለም በቴሌቪዥን የቀጥታ ስርጭት እየተከታተለ ባለበት ወቅት ነበር። በስፔን የሴቶች ቡድን የመጀመሪያ የዓለም ዋንጫ ድል ላይ ጥላ አጥልቶ ያለፈው ይህ ክስተት ከፍተኛ ቁጣን ማስነሳቱና ፊፋ በሩብያሌስ ላይ የ3 የሶስት ታት እገዳ መጣሉ ይታወቃል። ሩቢያሌስ ተጫዋቿን የሳመው በስምምነት እንደሆነ ቢገልጽም ሄርሞሶና የቡድን አጋሮቿ በበኩላቸው ድርጊቱ አስገዳጅ እንደሆነ በወቅቱ ተናግረዋል። በስፔን ሕግ ያለ ስምምነት የሚፈጸም መሳም እንደ ወሲባዊ ጥቃት የሚቆጠር ሲሆን ቅጣቱ ከሁለት ዓመት የማይበልጥ ከሆነ ግን ሳይፈጸም እንዲቆይ ዳኞች የመውሰን ስልጣን አላቸው። ትናንት በተካሄደው የማያሚ ኦፕን የፍጻሜ ጨዋታ ጣሊያናዊው ጃኒክ ሲነር የቡልጋሪያውን ግሪጎሪ ዲሚትሮቭን በመርታት ዋንጫውን አንስቷል። ከዚህ ቀደም በ2021ና 2023 የማያሚ ኦፕን ለፍጻሜ ደርሶ የተሸነፈው ሲነር ቡልጋሪያዊውን 6 ለ3 ና 6ለ1 በማሸነፍ የመጀመሪያ የማያሚ ኦፕን ክብርን ተቀዳጅቷል። በማያሚ ለፍጻሜ ስደርስ ይህ ሶስተኛ ጊዜ ነው። እናም በዚህኛው እድለኛ እንደመሆን አስቤ ነበር ተሳክ ተሰጥቶልኝ ትልቁን ዋንጫ መጨበጥ በመቻሌ በጣም ደስተኛ ነኝ ሲል ሲነር አስተያየት መስጠቱን አሶሺየትድ ፕሬስ ዘግቧል። ዘንድሮ የአውስትራሊያ ኦፕንንም ማሸነፍ የቻለው የ22 ዓመቱ ሲነር የሶስተኝነት ደረጃውን በአንድ አሻሽሎ የዓለም ቁጥር ሁለት የሜዳ ቴኒስ ተጫዋች መሆንም ችሏል። ይህ ደረጃ ለእርሱም ይሁን ለሀገሩ ጣሊያን እስካሁን ያስመዘገቡት ትልቁ ደረጃ ነው። በሴቶች የማያሚ ኦፕን ፍጻሜ ደግሞ አሜሪካዊቷ ዳንኤል ኮሊንስ ሻምፒዮን ሆናለች። ኮሊንስ ካዛኪስታናዊቷን ኤሌና ሪባኪና 7 ለ5 እና 6 ለ3 በመርታት ነው ዋንጫውን ያነሳቸው። ለዛሬ የመረጥናቸው ናቸው፣ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለምሽቱ የያዝናቸውን መሰናዶዎች እዚህ ላይ አጠናቀናል። ኤደን ገረመው መሰናዶውን በመምራት ንጉሥ ታምሬ ደግሞ ስርጭቱን ከስቱዲዮ በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ጤና ይስጥልን።